You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የብሔራዊ እርቅ ሳምንት በየዓመቱ በመላ አውስትራሊያ ከሜይ 27 እስከ ጁን 3 ይከበራል። የዚህ ዓመት ትኩረቱ እውነትን መናገር ለእርቅ ስላለው ፋይዳ ነው። የእርቅ ሳምንት አውስትራሊያ ውስጥ በየዓመቱ በተመሳሳይ ሳምንት እንዲካሄድ የተወሰነው ሁለት አበይት ሁነቶች ስለተከሰቱ ነው። የመጀመሪያው ሜይ 27 1967 በተካሄደው ሕዝበ ውሳኔ ዘጠና ፐርሰንት አውስትራሊያውያን የፌዴራል መንግሥት ነባር ዜጎችን ያካተቱ ፕሮግራሞችን እንዲያከናውንና በሕዝብ ቆጠራም እንዲካተቱ የድጋፍ ድምፃቸውን የሰጡበት ወቅት በመሆኑ ነው። ሁለተኛው ጁን ሶስት 1992 እንግሊዝ የተቆጣጠረችው የአውስትራሊያ መሬት የማንም ንብረት አይደለም የሚለውን ልቦለድ ላይ የተመሠረተ ሕግ ከፍተኛው ፍርድ ቤት ውድቅ አድርጎ ለነባር ዜጎቹ የመሬት ባለቤትነት ተከራካሪው ማቦ የባለቤትነት ብይን የሰጠበት በመሆኑ ነው። ብሔራዊ የእርቅ ሳምንት በየዓመቱ ታሪክ እየዘከረ ሲያልፍ ትኩረቱን በተለያየ መሪ ቃል ማዕቀፍ ይቃኛል። የ2019 መሪ ቃል ማዕቀፍም እውነትን መናገር ነው። እውነትን መናገር አውስትራሊያ ከታሪካዋ ጋር እርቅ እንድታደርግ እንደሚያግዝ የእርቅ አውስትራሊያ ዋና ሥራ አስፈጻሚ ካረን ማንዲን ሲናገሩ በሌሎች አውስትራሊያውያንና ነባር ዜጎች መካከል ስለነበሩት ጥሩ፣ መጥፎና አስቀያሚ ታሪኮች መናገር ነው። ጥረታችንም ለውይይት መጀመሪያ ይሆናል የሚል ተስፋ በመሰነቅ ነው። እስቲ ለመናገር የምንሻቸው የተወሰኑ እውነቶችን አንጥሮ በማውጣት እንጀምርና ለመወያየትም ምን እንደሚያሻን እንይ ሲሉ ከዘንድሮ ብሔራዊ ዕርቅ እውነትን የመናገር ማዕቀፍ ቅኝት ጋር አሰናስለውታል። የእውነትና እርቅ ኮሚሽኖች በጀርመን፣ ካናዳ ደቡብ አፍሪካና ሌሎች አገራት ውስጥ ያለፉትን ኢፍትሐዊ ታሪካዊ ክስተቶች ተቋማዊ መዋቅር ባለው መልኩ የምርመራ ሂደቶች ተከናውነዋል። ወይዘሮ ማንዲን በኒው ሳውዝ ዌልስ የደረሰውን የማያል ክሬክ ጭፍጨፋ ዋቢ ነቅሰው በቀይ ደረጃ እውነት የመናገር ሂደቶች መከናወናቸውን ጠቆመዋል። በ1838 28 ነባር ዜጎች በ12 አውሮፓውያን ተጨፍጭፈው ተገድለዋል። እርግጥ ነው ኋላም ገዳዮቹ ለስቅላት ተዳርገዋል። በቅርቡ የገዳዮችና እማቾች ዝርያ የሆኑት አንድ ላይ ተገናኝተው በየዓመቱ የእርቅ ዝክረ መታሰቢያውን ያከብራሉ። ወይዘሮ ማንዲን ዝክረ መታሰቢያው ላይ ከተነገሩት እጅግ መሳጭና አበረታች ንግግሮች ውስጥ ልባቸው ውስጥ ሠርጾ የገባውን አንድ ንግግር ላብነት ሲጠቅሱ ከእርቅ አስተባባሪ የአረጋውያን ውስጥ አንዷ የሆኑት አክስት ሱ ብላክሎክ ወደፊት ስለ ጭፍጨፋ መናገራችንን አቁመን ከዚያ ወዲህ ስለ ሆነው ይቅር መባባል እንናገራለን ብዬ ተስፋ አደርጋለሁ ሲሉ መስማቴን አስታውሳለሁ። ያ የሚያካትተው የተጨፍጫፊዎቹንና የተጨፍጫፊዎቹን ነባር ዜጎች ዝርያዎች ብቻ ሳይሆን የጨፍጫፊዎቹንም ወገኖች ጭምር ነው። ከሰማዋቸውና ከተመለከትኳቸው መሳጭ ነገሮች ውስጥ በአክስት ሱና በጨፍጫፊዎቹ ወገኖች መካከል የነበሩ አንዳቸው አንዳቸውን ማጽናናቱ ነው። ስለ እውነት በእጅጉ መሳጭና የሁሉንም ሰዎች ዐይኖች በንባ ያረጠበ እውነት ነበር በማለት እውነትን ተናግሮ ይቅር መባባል ብርቱ የሽረት መንገድ መሆኑን ያሳስባሉ። እውነትን የመናገር ቀስቃሾች ሂደቱ ተቃዋሚ ፈርጅ እንዲኖረው ወደፊት የመረማመጃው መንገድ የቃል ኪዳን ሰነድ ላይ ውል ማስፈር ሊሆን እንደሚገባ ያመላክታሉ። ከጋራ ብልጽግናው አገራት ውስጥ ከነባር ዜጎች የቃል ኪዳን ሰነድ ያልፈረመች ብቸኛ አገር አውስትራሊያ ናት። ይሁንና የቪክቶሪያ መንግሥት ከነባር ዜጎች ጋር የቃል ኪዳን ሰነድ ውል ለመዋዋል ጭብጥ ያለው ሂደት ጀምሯል። የቪክቶሪያ ቃል ኪዳን አራማጅ ኮሚሽነር ጂል ጋላሃር እውነትን መናገር የማንኛውም አይነት የቃል ኪዳን ውል መሠረታዊ ሂደት መሆን እንዳለበት ሲያስገነዝቡ፣ አፓርታይድ ሲገረሰስ የእውነት ስሚዎችን አካሂደዋል። ሰዎች ታሪኮቻቸውን ወጥተው ተናግረዋል። ሰዎች ታሪካቸውን ለዓለም መንገር አለባቸው። የእኛ ሰዎች ይህ መብት የላቸውም። የቃል ኪዳን ውል ያን ይለውጣል ብለዋል። የሽረት ፋውንዴሽን ዋና ሥራ አስፈጻሚ ሪቻርድ ዌስተን አያሌ ነባር ዜጎች ዘብጥያ ይጣላሉ። ከቤተሰብ ክብካቤ ውጭ ያሉ የነባር ዜጎች ሕፃናት ቁጥር እየናረ ነው ሳቢያውም ትውልድ ተሻጋሪ የሆነ ስነ ልቦና ድቀት ውጤት በመሆኑ እውነትን የመናገር ሂደቱ ባለፉት ጊዜያት ለተፈጸሙት አስከፊ ድርጊቶች የሽረት መንገድ ሊሆን እንደሚችል እምነታቸውን ሲገልጡ ለኒህ ተሞክሮች እውቅናን ካልቸርን በትክክል ተፈጽመዋል ብለን ካላል መከሰታቸውን እንቀበላለን ክስተቱም ለረጅም ጊዜ የሚቆይ ዐለታዊ ተጽዕኖ እንዳለው እንረዳለን ማለት ከተሰነን ልንጠግናቸው አንችልም፣ ሰዎችንም ለሽረት ማብቃት አይቻልንም። ውጤቱንም በመላው አገራችን በማኅበረሰባት ውስጥ እንደምን እየደረሰ እንዳለ እየተመለከትን ነው። እየሆነ ያለው ይህ ነው። በአውስትራሊያ ታሪክ በደባር ዜጎች ላይ እውነተኛ ጉዳቶች የማድረሳቸውን መሠረታዊ እውነታ ካልተናገርን በሰዎች ሕይወት ላይ የመረሩ ጉዳቶች ከመድረስ አይገቱም በማለት ያንንም ለማድረግ ለታሪካዊ ዕርቅ መነሳት እንደሚገባ በብርቱ ያሳስባሉ። አክለውም እንደ አንድ ሕዝብና አገር ወደፊት ለመጓዝ ለትላንት በደሎች እውቅና መስጠት እንደሚያሻ ልብ ሲያሰኙ ታሪካችንን ልንረሳ አንችልም። ይሁንና ከስሩ መስመር አስምረንበት በጋራ ወደፊት መራመድ እንችላለን። ዛሬ ካለንባት የተሻለች አውስትራሊያን ለመፍጠር እንበቃለን። ያን ለማድረግና የስደት ታሪካችን፣ የአውሮፓ ታሪካችን፣ የእንግሊዝ ሰፋሪ ታሪካችንና ለተለያዩ ባህሎቻችን ከበሬታን መቸር ይገባናል። ላለፉት ክስተቶች እውነተኛ ዕውቅናን ከቸርን አንድ ወጥ የአውስትራሊያ ማንነትን ለመፍጠር እንበቃለን ብለዋል። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ አስ ን ፌስቡክ ኦ ፎሎ አስ ን ትዊተር